የደቡብ ሱዳን መንግስት አሜሪካ ለጸጥታው ምክር ቤት ያቀረበችውን ሀሳብ የሀገሪቱን ሉዓላዊነት በከፍተኛ ደረጃ ይጻረራል በሚል ተችቶታል እና እንደማይቀበለውም ገልጸዋል። የሀገሪቱ መንግስት ቃል አቀባይ ሚካኤል ማኩይ እንዳሉት እቅዱ የተባበሩት መንግስታት ሀገሪቱን መቆጣጠር እና መምራት የሚያስችለው ነው። እንዲያውም ደቡብ ሱዳን በተባበሩት መንግስታት ጥበቃ ስር እንድትሆን ከተደረገ አዲስ የቅኝ ጊዜ መንገድ መጀመሪያ ይሆናል እንጂ መጨረሻ አይሆንም፣ በሚል ነው የተቹት። ባለፈው አርብ የምስራቅ አፍሪካ ልማት በይነ መንግስታት ወይም ይሄ በምጻሩ ኢጋድ የአካባቢው ጦር እንዲገባ ያቀረበውን እቅድ መቀበላቸውን ኢጋድ ራሱ አስታውቀው ነበረ። ነገር ግን አሁን የደቡብ ሱዳን መንግስት ቃል አቀባይ እንደሚሉት የሀገሪቱ ሀሳብ እዛም ላይ አልተካተተምና እንዳልተቀበሉት ነው እየገለጹ ያሉት። የአሜሪካ መንግስት በጸጥታው ምክር ቤት እንዲወሰን የቀረበውን ሀሳብ ቢሆን የደቡብ ሱዳን መንግስትን ያማከረ እና ሀሳቧን ያካትት አይደለም ነው የሚሉት። በእርግጥ በደቡብ ሱዳን የአሜሪካ አምባሳደር ሞሊፊ በበኩላቸው አሜሪካ ያቀረበች ይሄ የውሳኔ ሀሳብ ኢጋድ ካቀረበው የውሳኔ ሀሳብ ጋር ሙሉ በሙሉ በሚቻል መልኩ የሚጣጣም ነው እና ደቡብ ሱዳን አባል ሀገር በመሆኗ መሰረት ይህንን ጉዳይ ታውቀዋለች ብለዋል። ፋሲል የተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት አሁን አሻሽሎ ያወጣውን ረቂቅ ውሳኔ የደቡብ ሱዳን መንግስት ይቀበለዋል ተብሎ ይታሰባል። በዋናነት አሁን በስልጣን ላይ ያለው የደቡብ ሱዳን መንግስት የተባበሩት መንግስታት የሰላም አስከባሪ ጦር መንግስቱ ያለውን የመወሰን አቅም በሚጻረር መልኩ ተልዕኮ ሊሰጠው እንዲገባ አይፈልግም። ዋናው ተልዕኮ አሁንም ቢሆን አዲስ የሚገባው የተባበሩት መንግስታት የሰላም አስከባሪ ተልዕኮ የጁባ አየር መንገድን መጠበቅ እንደዚሁም፣ በዋና ከተማው ሰላማዊ እንቅስቃሴ እንዲደረግ ጥበቃ ማድረግ እና ከፍተኛ የሆኑ ቁልፉ ቦታዎች ላይ ጥበቃ ማድረግ ነው። በፊት ከነበረው አስራ ሁለት ሺህ የተባበሩት መንግስታት የሰላም አስከባሪ ልዑክ ከፍ ያለ ስልጣን ስለሚኖረው ወይም ተልዕኮ ስለሚኖረው ይሄ ደግሞ አሁን ስልጣን ላይ ያለውን መንግስት ፍላጎት የሚጣረር ስለሆነ ነው ከፊት ጀምሮም ሀሳቡን ላለመቀበል ጥረት ሲያደርጉ ነበረ እና አሁንም ሀሳቡን ያልተቀበሉት ስልጣናችን ይጋፋል የሚል ነው እና ሀሳቡን ላለመቀበል የሚገፉበት ነው የሚመስለው አያያዛቸው። በደቡብ ሱዳን አራት ሺህ ተጨማሪ ወታደሮች ይሰማሩ የተባለበት ረቂቅ ውሳኔ በደቡብ ሱዳን መንግስት ብቻ ሳይሆን በራሳቸው በጸጥታ ጥበቃ ምክር ቤት ቋሚ አባላት መካከል ልዩነት መፍጠሩ ነው የሚሰማው እና፣ ይኸው አከራካሪ ረቂቅ ውሳኔ የፊታችን አርብ በሚካሄደው የድምፅ አሰጣጥ ስነ ስርአት ያልፋል ተብሎ ይጠበቃል። ከአሁኑ ግን በተለይ አሜሪካ እና በጸጥታው ምክር ቤት መቀመጫ ያላቸው የአውሮፓ ሀገራት ድምፅ የመስጠት ሂደቱን እንዲገፉበት ግፍ እያደረጉ ይገኛሉ። ነገር ግን በተለይ ራሽያ፣ ግብፅና አንጎላ የደቡብ ሱዳን ሀሳብ ሊታይ ይገባል የሚል ስታየት ነው እየሰጡ ያሉት። ግብፅ በጸጥታው ምክር ቤት አባል ሀገራት እና በደቡብ ሱዳን መካከልም ጉዳዩን ለማስማማት የመሸምገል ስራ ኃላፊነት እንደወሰደች ነው የተገለጸው። በአጠቃላይ ሲታይ ካለፉት ጥቂት ጊዜያት ወዲህ በደቡብ ሱዳን መንግስትና በሀገሪቱ ባሉት የተባበሩት መንግስታት ድርጅት መስሪያ ቤቶች መካከል በስራ ግንኙነታቸው ላይ እክል መኖሩን የዓለሙ መንግስታት ድርጅት ገልጿል። ለዚሁ እክል መነሻ የሆነው ምክንያት ምንድን ነው? አሁን የተባበሩት መንግስታት በግልጽ በስልጣን ላይ ያለውን የደቡብ ሱዳን መንግስት እየተቸ ይገኛል። እስካሁን በተደረገው የጦር ወንጀል ከፍተኛውን ጥፋት እያደረሰ ያለው የደቡብ ሱዳን መንግስት ነው የሚል ትችት ሁሉ አቅርበዋል። በቅርቡ ደግሞ የወጣው መረጃ እንደሚያሳየው የደቡብ ሱዳን መንግስት ቢያንስ ሰማንያ ስድስት የሚሆኑ የተባበሩት መንግስታት ድርጅት ሰዳት ሰራተኞችን ፓስፖርት እንደነጠቀ፣ እንደዚሁም የተለያዩ ገደቦችን በተባበሩት መንግስታት የስራ እንቅስቃሴ ላይ እንዳደረገ ታውቋል። ይህም ከደቡብ ሱዳን መንግስት ጋር የተደረገውን የስራ ሂደት ስምምነት በግልጽ የሚጥስ መሆኑን የተባበሩት መንግስታት የደቡብ ሱዳን ልዑክ ቃል አቀባይ ያስሚን ሁዜን ገልጸዋል። ነገር ግን የሀገሪቱ ውጭ ጉዳይ ሚኒስትር ዴንግ ኦሎር እንደሚሉት ለአሶሺየትድ ፕሬስ እንደገለጹት የደህንነት ጉዳይ ጊዜያዊ የደህንነት ጉዳይ እርምጃ ነው ነው እያሉ ያሉት እና ይሄ የሚያሳየው በተለይ በተባበሩት መንግስታት እና ስልጣን ላይ ባለው የደቡብ ሱዳን መንግስት መካከል በተወሰነ መልኩ ክፍተት እየተፈጠረ እንደሆነ እና መወቃቀስ ላይ እየደረሱ እንደሆነ ነው። ፋሲል ግርማ ከናይሮቢ ለሰጠህን ማብራሪያ ከልብ አመሰግናለሁ።